ሰላም ጤና ይስጥልኝ። እንደምን ሰንብታችኋል? የተከበራችሁ አድማጮቻችን ይህ ሳምንታዊው የዋዜማ ራዲዮ በነገራችን ላይ መሰናዷችን ነው። በዚህ መሰናዶ እንደተለመደው ሀገራዊ ፋይዳ ያላቸው ቁም ነገሮችን አንስተን ውይይት የምናረግበት ከእንግዶች ጋር የምንነጋገርበት ጥንቅርን እናቀርባለን። ለዛሬም እንግዶች ያሉን በተመረጠ ርዕሰ ጉዳይ ላይም ውይይት እናደርጋለን። ከዋዜማ ጋር የሚኖራችሁ ቆይታ የሚያስቆጭ እንደማይሆን ተስፋ አደርጋለሁ። ቀደም ባለው ዝግጅታችን በአባይ ውሃ አጠቃቀም ዙሪያ በኢትዮጵያ በግብጽና በሱዳን መካከል የተደረገውን ባለ 10 ነጥብ የመግባቢያ ሰነድ ስምምነት ፊርማ በተመለከተ ውይይት አድርገን ነበር። ለአስር ዓመታት በአባይ ተፋሰስ ሀገሮች መካከል ውይይት ሲደረግ ቆይቶ በፈረንጆቹ አቆጣጠር በ2010 ዓመተ ምህረት ላይ በዩጋንዳ ኢንተቤ አንድ ስምምነት መደረጉ ይታወሳል። ይህ ስምምነት በብዙዎች እምነት በአባይ ወንዝ አጠቃቀም ዙሪያ ለሁሉም የተፋሰሱ ሀገሮች ሊያግባባይ የሚችሉ ስምምነቶችን ያካተተ ነው። ይሁንና ግን ይህንን ስምምነት ግብፅና ሱዳን አሻፈረኝ ብለው ጥለው ወጥተዋል። ምክንያቱም የሀገር ጥቅማችንን ይጎዳል በሚል። ይህ የኢንተርቪው ስምምነት እያለ ታዲያ በኢትዮጵያ በሱዳንና በግብፅ መካከል በቅርቡ የተደረገውን ሌላ ስምምነት ማድረግ ለምን አስፈለገ የሚለውን ጥያቄ አንስተን ቀደም ባለው ዝግጅታችን ላይ ውይይት ማድረጋችን ይታወሳል። ለዛሬም በዚሁ ርዕሰ ጉዳይ ላይ ተጨማሪ ሐሳቦችን እንለዋወጣለን። ይህ አዲሱ ባለ አስር ነጥብ ስምምነት ምን ያህል የሀገራችንን ጥቅም ያስጠብቃል? እንደሚታወቀው የአባይ ወንዝ ውሃን በተመለከተ ግብጾች የህልውና ጥያቄ ነው ሲሉ፣ በኢትዮጵያ መንግስት በኩል ደግሞ የተያዘው የአባይን ወንዝ ጉዳይ የኢኮኖሚ ፍትሐዊነት ጥያቄ አድርጎ የማየት ነው እና ይህም በአጠቃላይ በድርድሩም በውይይቱም ላይ ተጽዕኖ አሳርፏል። ይህ አስተሳሰብ ከዛም ባሻገር ከግብፅ ጋር በአባይ ውሃ ዙሪያ የሚደረግ ማናቸውም ስምምነት በኢትዮጵያ የውስጥ ፖለቲካ ላይ የራሱ የሆነ ተጽዕኖ አለው። እንደሚታወቀው በኢትዮጵያ የፖለቲካ ታሪክ ውስጥ በኤርትራ አሁን በስልጣን ላይ ያለው መንግስት ህዝባዊ ግንበር ሀርነት ኤርትራ በኢትዮጵያ መንግስት ላይ አመፅ ሲያነሳ ለመጀመሪያ ጊዜ የመቀመጫ ጽሕፈት ቤቱን ከፍቶ የነበረው በግብፅ ካይሮ ነው። የህዝባዊ ወያኔ አርነት ትግራይም እንደዚሁ ከግብጽ ከፍተኛ ድጋፍ ይደረግለት እንደነበረ የታሪክ ሰነዶች ያመለክታሉ። እናም ግብጽ በኢትዮጵያ የውስጥ ፖለቲካ ላይ የምታሳርፈው ተጽዕኖ እጅግ የላቀ ሆኖ ቆይቷል። አሁንም ቢሆን በአባይ ወንዝ ዙሪያ የሚደረገው ስምምነት እና ማናቸውም ድርድሮች እንደዚሁ በኢትዮጵያ የውስጥ ፖለቲካ ላይ መጠኑ ይነስም ይብዛም የራሱ የሆነ ተጽዕኖ ማሳደሩ አይቀሬ ነው። በዚህ ዙሪያ በሌላ ጊዜ ሰፋ ያለ ሐሳቦችን ማንሳታችን አይቀርም። ለዛሬ ግን ግብጽ ወደ አዲሱ ስምምነት እንዴት ገባች? ኢትዮጵያ ከአዲሱ ስምምነት ምን ታገኛለች? በዚህ ጉዳይ ላይ ቀደም ሲልም አብረው የነበሩት ሁለቱ እንግዶች ለዛሬም ከኔ ጋር አብረውኛሉ። እሸቱ ማቀኖ የህግ ባለሙያ ነው። እንደዚሁም ደግሞ ዳዊት ተሾመ የፖለቲካ ተንታኝ ነው፣ ለዋዜማ እንግድ አይደለም። ሁለቱን እንግዶች ይዤ በቀሪ አንዳንድ ጉዳዮች ላይ የሀሳብ ልውውጥ እናደርጋለን። ፕሮግራማችንን በማድመጥ አብራችሁን እንድትቆዩ የምጋብዘው የዕለቱ የፕሮግራሙ አዘጋጅ አርጋው አሽኔ ነኝ። ከዋዜማ ራዲዮ አብራችሁን ቆዩ። ከመጀመሪያውም ጀምሮ ይህንን ዶክመንት ካየሁት ቀን ጀምሮ እማሰብ ያለሁት እነዚህ ጄኔራል ፕሪንሲፕልስ ስለሆኑና ኢትዮጵያም ሱዳንም ግብፅም እስከዛሬ ድረስ ለድርድር ሲያቀርቧቸው የነበሩ አቋሞችን ለሚመለከት ሰው እያንዳንዱ ፕሪንስፕል ተብሎ የተቀመጠው ነገር ወደፊት ዝርዝር ውስጥ ሲገቡ በጣም አጨቃጫቂ የትርጉም ልዩነት ያመጣሉ ብዬ ስለማስብ ነው ያንን ነገር ቅድም የተናገርኩትና እርስ በርስ የሚጋጩ መርሆች አሉ ለማለት ሳይሆን፣ በሶስቱ አገሮች እስካሁን ከነበሩ አቋሞች አኳያ ስታየው የተለወጠ ማለት ግብፅ አቋሟን ለውጣለች ወይ ብዬ የጠየቁት ለዛ ነው። ኢትዮጵያስ አቋሟን ለውጣለች ወይ ብዬ የጠየቁት ለዛ ነው። አቋም አሁን ባላቸው አቋም ግን እነዚህ መሰረታዊ ስምምነቶችን አደረግን ቢሉም በዝርዝር ጉዳዮች ላይ ግን የትርጉም ልዩነት ማምጣት ማምጣታቸው የሚቀር አይደለም። ለእኔ አሁን በማየው አንድ ምሳሌ ስ በአባይ ግድብ ላይ ፕሪንስፕሉ ምንድን ነው የሚለው፣ ሁለተኛው ፕሪንስፕል ማለት ነው። የዚህ ግድብ ዋና ዓላማ ኤሌክትሪክ ለማመንጨት አንድ፣ ሁለተኛው ደግሞ እነሱ ያስገቡት ሰነድ እና በኋላ ላይ መጨረሻ ላይ የተስማሙበት ሰነድ ላይ ያለው ይሄ ኮንትሪቢዩት ቱ ኢኮኖሚክ ዲቨሎፕመንት የሚለው ቃል በኋላ በስምምነት የገባ ነው። ግብጾች ግን ያችን አልነበርም የፈለጉት መጀመር እንዳልኩ የሃምሳ ዘጠኙን ስምምነት መጠበቅ ስላለባቸው ኤሌክትሪክ ማመንጨቱ ላይ ብዙም ክርክር አላነሱ። ግን ከዛ በኋላስ እሺ ኤሌክትሪክ ከመነጨ በኋላስ እኛ የምንጠብቀው እንደ ኢትዮጵያዊ ወይም እንደ ማንኛውም ሌላ የተፋሰሱ ሀገር ዜጋ እያንዳንዱ ሀገር በውሃው ላይ ፌር የሆነና ሪዝነብል ኤኩቲብል የሆነ ድርሻ እንዲኖረው ነው። ይህ ምንድን ነው ቀጥታ ስትለው፣ ከኤሌክትሪክ ማመንጨት ውጭም ባለፈ ሌሎችንም ነገሮች በውሃው ላይ የመጠበቅ መብታችን ሌሎችን ሳንጎዳ ተጠብቋል ወይ ብላ ስጠይቅ፣ አሁንም ምንም የተፈታ ነገር ያለ አይመስለኝም በዚህ ጉዳይ ነው። ትልቁም ነጥብ ደግሞ ያለው እዚህ ላይ ነው። ጠቅላይ ሚኒስትሩም ውጭ ጉዳይ ሚኒስትሩም ከስምምነቱ በኋላ እንደሰማናቸው ኢትዮጵያን በአባይ ላይ የኢሪጌሽን ወይም ሌላ አይነት ነገር እንዳትጠቀም የሚከለክል አይደለም ይሄ ስምምነት ይላል። ይህ ማለት ምን ማለት ነው? በግልጽ ፓወር ጄነሬት ለማድረግ ብቻ ነው ብለህ እዚህ መርህ ላይ እየተስማማህ ወይም ደግሞ ኮንትሪቢት ቱ ኢኮኖሚክ ዲቨሎፕመንት ማለት ምን ማለት እንደሆነ በግልጽ ዲፋይን ካላደረግከው ኮንትሪቢት ቱ ኢኮኖሚክ ዴቨሎፕመንት ማለት ኢሪጌሽን ማለት ከሆነ ኦኬ ካልሆነ ግን አሁንም ጭቅጭቁ እንዳለ ሊቀጥል ነው ማለት እንዳልኩ ግብጾች አንድ አንድ ሊትር ጠብታ ውሃ እንድትነካባቸው አይፈልጉም ከዚህ በመነሳት ነው ፌር ኤንድ ኢኩታብል የሆነ ስምምነት ተስማምቻለሁ ማለታቸው ምን ማለት ነው ብዬ የጠየኩት ጥሩ ወደ ዳዊት መለስ አለው? እንግዲህ አሁን ያነሳችኋቸው ብዙ ነገሮች ናቸው ያሉት በተለይ ኢትዮጵያ ውሃውን ለኤሌክትሪክ ማመንጨት የምትጠቀምበት ከሆነ በውሃው ፍሰት ላይ የሚያስከትለው መሰረታዊ ተጽዕኖ አይኖርም። የሚኖረው አንድ ተጽዕኖ ቢኖር የግድቡን ውሃ ለመሙላት በሚደረገው ጊዜ የመሙላት እንቅስቃሴ ውስጥ የውሃው ፍሰት በጣም በከፍተኛ ሁኔታ ሊቋረጥ ይችላል። ይህም በሁለቱ ሀገሮች ስምምነት ሊፈታ ይችላል የሚል ነው። ኢትዮጵያ ውሃውን ከኤሌክትሪክ ኃይል ማመንጨት ባሻገር እንድትጠቀም የሚፈቅድ ስምምነት መደረጉ አስፈላጊም ዋነኛ ጉዳይም መሆን እንዳለበት የሚናገሩ ብዙ ሰዎች አሉ። ምክንያቱም ኢትዮጵያ በምግብ ዋስትና ችግር ያለባት ሀገር ናት። ስለዚህ በአባይ ውሃም ሆነ በሌሎች የውሃ ሀብቶቿ ተጠቅማ የምግብ ዋስትናዋን የምታረጋግጥበት፣ ሌሎች ልማቶችንም የምትሰራበት መሆን አለበት። ይህ ነው አንዱ የጥቅም መገለጫው ብሎ የሚያቀርቡ ሰዎች አሉ። በግብጾች በኩል ከዚህ ቀደም ግብጾች ኢትዮጵያ ማናቸውንም በአባይ ላይ የሚከናወኑ የልማት እንቅስቃሴዎችን በሚያዩ ጊዜ ወታደራዊ እርምጃ እንወስዳለን በሚል ለረጅም ዓመታት ብዙዎቻችን ስንፈራቸው፣ ከዛሬ ነገ እርምጃ ይወስዳሉ ተብሎ ሲጠበቅ ነበር። አሁን እንደምገምተው አሁን ባለው ሁኔታ ግብጾች ወታደራዊ እርምጃ መውሰድ የሚችሉበት ሁኔታ አቅምም ያላቸው አልመሰለኝም። ይሁንና ግን ከዚህ ቀደም ከነበራቸው በወታደራዊ አቅም ችግሩን ከመፍታት እና ከማስፈራራት በተለይ የስነ ልቦና ጦርነቱን ትተው ወደ መስማማት ወደ ድርድር መምጣታቸውን ለመታዘብ ችለናል። ይህ አንዱ ለውጥ ነው፣ እስከዛሬ ከነበሩት ሂደቶች ውስጥ እዚህ ጋር አንድ ተጨማሪ ነጥቦችን ላስገባ። ጥሩ ለዳዊት እድሉ ልሰጥ ነው፣ በዚሁ ላይ ሀሳብ እንድትሰጥበት ነው። ግብፅ በዚህ መንገድ አቋሟን ቀይራ ወደዚህ ደረጃ መምጣቷ አንድ የተሻለ መንገድ አይመስልም ወይ የሚል ለማንሳት ነው። ዳዊት ጥሩ ነጥብ ነው፣ ግን የአባይን ፖለቲካ ሰፋ ባለ በአለም አቀፍ ደረጃ በሚታይ ፓወር ፖለቲክስ በምትለው ሴንስ ብናየው ተገቢ ነው ብዬ አስባለሁ። አንደኛው በግብጽ በኩልም ስታይ አሁን በአስሩ መሮህጅ ዙሪያ ያደረገውን ስምነት የሚደግፉም አሉ የሚቃወሙም አሉ። ከሚቃወሙት በአብዛኛው ሀሳብ በማመንጨት እና በማራመድ አንጻር የቀድሞ የረጌሽ ሚኒስትር የነበሩ ሰው ግንባር ቀደም ናቸው። የግብጽ ሚዲያ በደንብ ከተከታተልኩ ማለት ነው። ከዚህ አንጻር የግብጽ ለምን ፈረመች የሚለውን እስቲ ይሄና ይሄ ስምነት ለግብጽ ምን አለው የሚለውን ስናይ አይ ቲንክ አንድ አራት ነጥቦችን ማየት እንችላለን። አንደኛው የግብፅ ውስጣዊ ፖለቲካ የራሱን ተጽዕኖ ያሳለፍበት ይመስለኛል። በፕሬዚዳንት አልሲሲ ይሄኛውን ስምምነት እንዲቀበል ያደረገው አንደኛው እሱ ስልጣን እንዴት እንደያዘ ስልጣኑን ለማስጠበቅና ለማጠናከር፣ ፓወር ኮንሶሊዴሽን እሱን ለማድረግ ካለበት ችግር እና ውስጥ በግብጽ ውስጥ ያለው የዶሞስቲክ ኦፖዚሽን ለሱ ያለው ተቃውሞ እና ነቀፌታውን ስታየው፣ ሁለተኛ ነገር ደግሞ በግብጽ ውስጥ ያለው የኢኮኖሚ ክራይስ በተለይ ከፍተኛ የሆነ የዋጋ ንረት መኖሩ፣ ሶስተኛ ደረጃ ደግሞ ስታየው በተከታታይ እያየን ያለ ነው የግብጽ የጦር ሰራዊት ጥንካሬው ውጤታማነቱ እና ማዕከላዊነቱን የጠበቀ እዙ እየተዳከመ መሆኑን ስታየው እንደው በቅርብ አሁን በቅርብ ራሱ በስናይ ፔኒንዙላ አካባቢ የምናየው ችግር እነዚህ እነዚህ ነገሮች ችግሮች ስታይ አባይን ሊጠቀሙበት የሚችሉት አንደኛው እንልክ ፕሬዚዳንት ሙርስ ሙባረክ ከሙባረክ ወዲህ ያለው ፕሬዚዳንት ሙርሲ እሱ እንዳደረገው የሀገሪቱን ተቃውሞ ወደ ውጭ ዳይቨርት ለማድረግ ወታደራዊ እንወስዳለን ምን እንወስዳለን እያልክ የህዝቡን እይታ ማስቀየር መቻል ነው። አለበለዚያ ደግሞ ይህንን ውስጣዊ ድክመትን ይዘክ ነገር ግን በዘላቂነት ጥቅሞችን ሊያስጠብቁ የሚችሉ መንገዶችን መፈለግ ነው። አንደኛው ውስጣዊ የፖለቲካ ችግራቸው ይሄ ነው። እንደ ቀድሞ የወታደር ኃይል እንጠቀማለን ማለት ያልቻሉበት ሁለተኛው ኦሪጂናል ፖለቲክስም ይመስለኛል። እንደቀድሞ ሱዳን ከግብፅ ጋር አይደለችም። የሱዳን መወላወል ሁለት አበይት ምክንያት ፊት ታስቀምጥ ትችላለን። ለሱዳን የፖለቲካ መወላወል አንደኛው የግድብ ለሱዳን ጥቅም የሚሰጥ መሆኑን ስታስብ፣ ሁለተኛ ደግሞ የሱዳን ውስጣዊ የፖለቲካውን ስታስብ፣ የፖለቲካ ቀውሱን ስታስብ ከግብፅ ጋር ከማበር ይልቅ ከኢትዮጵያ ጋር ማበር ለአርብ በሽር ተመራጭ የፖለቲካ አካሄድ ሊሆን ይችላል። እሱንም አይተህ ስታይ ሄደ እንደገና ደግሞ ከግብፅ ከቱርክ ጋር ከእስራኤል ጋር ያላት ግንኙነት ቱርክና እስራኤል ደግሞ ከኢትዮጵያ ጋር ያላቸው ግንኙነት በዓለም አቀፍ ደረጃ ፕሬዚዳንት አልሲሲ ከአፍሪካም ግብፅ መታገዷ እነዚህ በኢንተርናሽናል ደረጃም ያለው ተቀባይነት ዝቅተኛ መሆኑን እነዚህ እነዚህ ነገሮች ስታያቸው ለግብጽ ወታደራዊ አማራጭ ውጤት የሚሰጣቸው እንዳልሆነ በግልጽ የሚገነዘቡት ይመስለኛል። ይህን ካልኩለስ የፖለቲካል ስሌ ሲሰሩ፣ ሌላኛው ግን ከዚህ ጋርም ተያይዞ የምናየው የግብፅም ጥቅሞች አሉት። ግብጽ አሁን በአሁኑ ፕሬዚዳንት አልሲሲ ወደ ስልጣን ሲመጣ ካየኸው የስልጣን ሲይዝ ያደረገውን ንግግር እና ከዛም በኋላ የሚያደርጋቸውን ንግግሮች ካየኸው አንደኛ ቃል እየገባ ያለው ምንድን ነው? ግብፅ በውስጥም በውጭም የድሮ ጥንካሬዋን የማስመለስ ሂደት ነው የሚፈልገው። ከዚህም ጋር ተያይዞ እንደ ፕሮግራም ይዟቸው ከመጣው ነገሮች አንደኛውን ለምሳሌ የስዊዝ ካናልን በእጥፍ አቅም ማሳደግ የስዊዝ ካናል ያለውን አቅም በእጥፍ ማሳደግ በገልፍ ኦፍ ስዊዝ አካባቢ ኢንዱስትሪያል ዞን መገንባት፣ የሲናይ በረሃን መልሶ ማልማት፣ እንደዚህ ሰፋፊ የሆኑ አዲስ ከተማ ርዕሰ ከተማ መገንባት አዲስ ርዕሰ ከተማ ከካይሮ ዝቅ ብሎ እሱ የማቋቋም እነዚህ እነዚህ ነገሮችን ስታይ፣ ለእነዚህ ስራዎች ሁሉ ከግብፅ መንግስት ቋት ውስጥ የሚገኝ በጀት አያስፈልግም። ማን የለ አይበቃቸውም። ስለዚህ አለም አቀፍ ድጋፍ ይፈልጋል። አለም አቀፍ ብድር ይፈልጋል። ይህንን ማድረግ ደግሞ የሚችለው የራሱን ምስል የግብፅ መንግስትን ምስል ማደስ ይችል ነው። ከጎረቤት ሀገሮቹ ጋር በንግግር የሚያምን መሆኑን ጥቅሞቹም የሚደራደረው በሰላማዊ መልኩ በጠረጴዛ ዙሪያ መሆኑን፣ እነዚህ እነዚህ ነገሮች ላይ መስራቱ ለግብጽ የራሱ የሚሰጠው ጥቅም አንደኛው ምንድን ነው? ራሳቸውን ለውጭ ማድረግ የሚሸጡበት ለውጭ ዓለም የሚሸጡበት ለኢንተርናሽናል ኮሚኒቲ የሚሸጡበት ትልቅ አቅም የሚሰጣቸውን ጭምር ነው በአባይ ዙሪያ ከኢትዮጵያ ጋር መስማማታቸው እንደ ድሮ ወታደራዊ አቅማቸውን መጠቀም የማይችሉበት ውስጣዊም ውጫዊም ዓለም አቀፋዊም እና አካባቢያዊም እንትኖች አሉባቸው፣ ምክንያቶች አሉባቸው እና ለራሳቸው ፍላጎት ሲሉ ነው። አይቲ አልሲሲ ፕሬዚዳንት አልሲሲ ያደረገው ንግግር ምንድነው? የኢትዮጵያ ፓርላመንት ላይ ካለው ነገሮች እኮ አንደኛው እኛ ከፈለግን ለብዙ ዓመታት በግጭት እና በጥሎ በመጣጣል ማሳለፍ እንችላለን፣ ግን ለኮፕሬሽን እና ለተግባብቶ ለመስራት እድል ሰተናል ነው ያለው። ኢቭን ግብጾች ናቸው ኦፈሩን የሰጡት እንጂ ከሙቹዋል አንደርስታንዲንግ የመነጨ ስምምነትም አላስመሰሉም። ፓርላማ ላይ ቀር ሲናገር ከአዳመጥኩ ማለት ነው። እና እነዚህ ነገሮች ስታያቸው ሪሊ ግብጾች አስበውበት እና ዌል አጥምቶ የተጠሳቀሱበት ይመስለኛል ለእኔ ሳ የግብፅን የአጠቃላይ ፖለቲካ ሁኔታ ስታያው እና ፕሬዚዳንቱ ከሚናገራቸው ነገሮች እና ፕሬዚዳንቱ ካላቸው ቅሮች አንጻር ሰፋ አድርገህ ካየሁ በዚህ ኮንቴክስት ብንረዳው ሞር የተሻለ ይመስለኛል ነው የምለው። አድርገው ጥሩ እዚህ ላይ ዳዊት አንድ ነጥብ ጨምሬ ማለፍ ስለምፈልግ ነው። ቀደም ሲል እንዳልኩት ነው የግብፅ ወታደራዊ አቋም መዳከሙን አንተ ጠቆም ማድረግ አልፋል። ከዛ ባሻገር ግብፅ የኢትዮጵያን የጎረቤት ሀገሮች እርዳታ ካላገኘች በስተቀር ወደ ኢትዮጵያ ምድር በአየር ኃይል አማካኝነት ጥቃት ለመፈጸም የሚያስችላት አቅምም ብቃትም በፊትም የላትም አሁንም ያለ በዛ ደረጃ ላይ አይደለም ያለችው። እና አንዱ ቀደም ሲል አንተ እንደጠቀስከው ሱዳን ከኢትዮጵያ ጋር ማበሯ ነው። ሌላ እንግዲህ ከኢትዮጵያ ጋር የማትስማማ ሀገር ኤርትራ ናት። ከኤርትራ ጋር ግብጽ ምን አይነት ስምምነት ሊኖራት ይችላል ወይም ሊኖራት ይችል ነበረ ብለን ማየት ያስፈልጋል። የግብፅ አውሮፕላኖች ኢትዮጵያ ደርሰው ጥቃት ለመፈጸም ነዳጅ የሚሞሉበት ማረፊያ ያስፈልጋቸዋል። አለበለዚያ ከታክቲካል አንጻር ካየነው ከግብፅ ተነስተው ኢትዮጵያ ደርሰው መመለስ የሚችሉ አይሆኑም። ይሄ በወታደራዊ ትንተና ባለሙያዎች የሚቀርብ አንዱ ማብራሪያ ነው እና ይህ አንድ ነጥብ ነው። ከዛ ባሻገር ዩናይትድ ስቴትስ በዚህ በህዳሴው ግድብ ዙሪያ በነበረው ውዝግብ ውስጥ ከጀርባ ስትጫወታቸው የነበሩ ሚናዎች እምብዛም አልተገለጹም በተለይ ሁለቱ ሀገሮች ወደ ስምምነት እንዲመጡ የአሜሪካ ከፍተኛ ዲፕሎማቶች ብዙ ጥረቶችን ሲያደርጉና ሀገሮቹ እንዲስማሙ ለማድረግ ሲሞክሩ ነበረ። ይህም አንዱ ነጥብ ነው። የአውሮፓ ሕብረትም ተመሳሳይ አቋም ነው የወሰደው። በተለይ ግብፅ ከዚህ ቀደም ከምዕራቡ ዓለም ከፍተኛ ድጋፍና ይሁንታ የምታገኝ ሀገር ስለነበረች በዚህ ጉዳይ ላይ ከአውሮፓ ሕብረት እና ከአሜሪካ ኢትዮጵያ ላይ ጫና ይደረጋል የሚል ግምት ነው የነበረው። በኋላ ግን እነዚህ የምዕራብ ሀገራት ኢትዮጵያን ከመጫን ይልቅ ግብፅ ወደ ስምምነት እንድትመጣ መግፋቱን መርጠዋል። ይህን በርካታ ውስጥ አዋቂዎች እንግዲህ ሲጠቁሙን የነበረው። ከዛ ባሻገር ከሌሎች ሀገሮች በተለይ ከመካከለኛው ምስራቅ ሀገሮች ኳታርን፣ ዩናይትድ አረቢያ መሬትን እና ሳውዲ አረቢያን የመሳሰሉ ሀገሮች በኢትዮጵያ የኢኮኖሚ ፍላጎትና ኢንትረስት አላቸው። ሳውዲ አረቢያ ሰፊ የእርሻ ፕሮግራም ለማካሄድ በኢትዮጵያ የምትንቀሳቀስ ሀገር ናት። ኳታርም እንደዚሁ። ስለዚህ እነዚህ ሀገሮች በኢትዮጵያ ለሚያደርጓቸው የኢኮኖሚ እንቅስቃሴዎች የኢትዮጵያ የኃይል አቅርቦት መጨመሩም ሆነ የውሃ አቅርቦት መሻሻሉ የሚጠቅማቸው ሆኖ ስለሚያገኙት ከዛ አንጻር ከኢትዮጵያ ጋር መሰለፉን መርጠዋል። ሌላ አንዲት ሀገር ቱርክ ናት። ቱርክም በኢትዮጵያ በከፍተኛ ደረጃ በኢንዱስትሪ ዘርፍ የኢኮኖሚ ጥቅም ያላት ሀገር ናት። ቱርክም እንደዚሁ ከኢትዮጵያ ጎን የተሰለፈች ሀገር ናት። ቻይና ለኢትዮጵያ ዋናው የፋይናንስ ድጋፍ ሰጪ ሀገር ስትሆን ቻይናም ደግሞ በዚህ አይነት ውዝግብ ውስጥ ለኢትዮጵያ ድጋፍ ለመስጠት ብታመነታም ኢትዮጵያን በመጫን በኩል ግን ምንም ያደረገችው ነገር የለም እና እነዚህ ዓለም አቀፍና የግብፅ፣ አንተ ዳዊት የገለጽከው አገር አቀፍ ምክንያቶች ተደማምረው ድንገትም ይሄ አዲሱ ስምምነት እንዲወለድ አንዱ ምክንያት ሊሆን ይችላል ብዬ ገምታለሁ። ይህንን ለማከል ነው። እዚህ ላይ እኔ አንድ የምጨምረው ነገር አለ። አሁን ባላችሁት አብዛኞቹ ነጥቦች ላይ ምንም ልዩነት የለኝም። ግን አንድ ነገር ደግሞ እዚህ ላይ መታለፍ የሌለበት ነገር አለ። የኢትዮጵያ መንግስት በዚህ በአባይ ጉዳይ ላይ ለብዙ አመታት ነው የሰራው። ከአስራ አንድ አስራ ሁለት አመት በላይ በዚህ በናይል ኢኒሽቲቭ በሚባለው እንደገና ደግሞ ከዛ ኢኒሽቲቭም ወጥቶ በራሱ አነሳሽነት ማንንም ሳያማክር ማለት ነው መንግስት ይሄንን ግድብ ከማንም አገር ጋር ተነጋግሮ አይደለም ይሄንን ግድብ የሰራው የጀመረው። እና የግብጽ ሪስፖንስም ከዚህ አንጻር መታየት ያለበት ይመስለኛል። አንደኛ ዲፕሎማቲካሊ የኢትዮጵያ መንግስት አስር ዓመት ሙሉ ይሄን ኢኒሽቲቭ ሲሰራ፣ ኢትዮጵያ ያመጣቻቸው የዲፕሎማሲ ካንድ ኢንፍሉዌንሶች አሉ። ሁለተኛው ደግሞ ራሱ ግድቡን ሰርቶ እዚህ ደረጃ ላይ ማድረሱ ግብጾች የሚሊተሪ ኦፕሽንን እንደ እንደ እንደ በፊቱ ሊያወሩለት የሚችሉበት ሁኔታ ላይ አይደለም የሚያስቀምጣቸው። ግድቡን አሁን ባለበት ሁኔታ ላይ ግድቡን ብትመታ በዓለም አቀፍ ህግ፣ ራሱ ቫዮሌሽን ነው ቫዮሌሽን ኦፍ ሎቭ አርምድ ኮንፍሊክትስ የሚባል ነገር አለ። እና ግድብ ራሱ ታርጌት ልታደረግ አትችልም በዓለም አቀፍ ህግ መሰረት በአሁኑ ሰዓት። ስለዚህ ይሄ ራሱ ማነቆ ነው ለሳ። ዝም ብሎ ማውራት ትችሉ ይሆናል፣ ግን ፕራክቲካሊ ሊያደርጉት አይችሉም። ሁለተኛው ደግሞ እኔ በህጉ ነው እየነገርኩ ያለሁት እና አንድ ሀገር ሌላውን ሀገር ያለ ምክንያት መውረር አይችልም። አሁን ባለው ተቀባይነት ባለው የዓለም አቀፍ ህግ ሁለት ምክንያቶች ብቻ ነው ሊኖሩት የሚችሉት። አንደኛው ሰልፍ ዲፌንስ ነው። ሁለተኛው ደግሞ በሴኪሪቲ ካውንስል አውቶራይዜሽን ስታገኝ ብቻ ነው። ግብጾች እርግጥ ነው የናሽናል ሴኪሪቲ ኢሹ ሁሌ የሚያደርጉት ይህችን ነገር የወንዙ መነካት የናሽናል ሴኩሪቲ ጥያቄ ነው ብለው ሁሌ የሚያነሱት፣ አታክ እንኳን ቢያደርጉ ሰልፍ ዲፌንስ ተብሎ እንዲተረጎምላቸው ስለሚፈልጉ ነው። ነገር ግን አሁን ነገሩ በዜሮ ላይ አይደለም ያለው እንደምንሰማው ከሆነ ግድቡ ወደ አርባ እና አርባ አምስት ፐርሰንት ድረስ የተሰራበት ሁኔታ ነው ያለው እና ይሄ ነገር በዓለም አቀፍ ህጉ ራሱ ቅድም ካላችኋቸው ነጥቦች በተጨማሪ ለግብጾች የሚያዋጣ አይነት አካሄድ ውስጥ እንዳልገቡ ነው የሚያሳየው። ለዛ ነው አሁን ይሄ ድርድርም ውስጥ መግባት ምናምን የመጡት በብዙ መልኩ አጣብቅኝ ውስጥ ስለገቡን ጭምር ነው። ሚሊታሪሊ ፓወርፉልን እና እንደፈለግን እና አረጋለን የሚለው ወሬ ከወሬ ባለፈ ፕራክቲካሊ ሊያረጉት የሚችሉትም ነገር አይደለም። በቅድም ባላችኋቸው ምክንያቶችም አሁን እኔ በጨመርኳቸው ምክንያቶች ማለት ነው እና ዋናው ላስቀምጠው የፈለኩት ነገር ግን ዲፕሎማሲው ላይም የግብጾች በጣም የበላይነት አሁንም ድረስ በግልጽ እየታየ ያለ ቢሆንም በኢትዮጵያን በኩል ትንሽ ኢንፍሉዌንስ የመፍጠር ሁኔታ እኔ አለ ብዬ ነው። አባይ ውሃ አጠቃቀም ርዕሰ ጉዳይ ከተነሳ ሌሎች መነሳት ያለባቸው በርካታ ጉዳዮች እንዳሉ እንረዳለን። በዚህ አጭር ፕሮግራም ሁሉንም አንስተን ለማቅረብ አዳጋች እንደሚሆን እናንተም ትረዱታላችሁ። በውይይቱ ላይ ተሳትፈው ሀሳብ ያጋሩንን ዳዊት ተሾመንና እሸቱ ሆማቀኖን ከልብ እናመሰግናለን። የዕለቱ የፕሮግራሙ አዘጋጅ አርጋው አሽነ የነበርኩኝ ከቀሪ ዋዜማ ባልደረቦቼ ጋር በመሆን የዕለቱ መሰናዶ በዚሁ እናገባድዳለን። ለሚኖሯችሁ ማናቸውም አስተያየቶች በኢሜይል አድራሻችን ዋዜማ ራዲዮ አት ጂሜል ዶት ኮም፣ ዋዜማ ራዲዮ አት ጂሜል ዶት ኮም ላይ ልትጽፉልን ትችላላችሁ። በማህበራዊ ገጾቻችን በትዊተር እና በፌስቡክ ዋዜማ ራዲዮ ብላችሁ ፈልጉን፣ ታገኙናላችሁ። እንደዚሁም ደግሞ በሳውንድ ክላውድ እና በዩቲዩብ ላይ ፕሮግራሞቻችንን ማድመጥ ይቻላል። ስለዚህም ዋዜማ ራዲዮ ብላችሁ ሳውንድ ክላውድ እና ዩቲዩብ ላይ ብትፈልጉን ከዚህ ቀደም የተላለፉ በርከት ያሉ ፕሮግራሞቻችንና ውይይቶቻችንን እንደዚሁ ለማድመጥ ትችላላችሁ። ከዛም ባሻገር ኢትዮጵያ ለምትገኙ አድማጮቻችን ከሞባይል ስልኮቻችሁ ላይ ልታደምጡ የምትችሉበትን አጭር የመገናኛ መስመር በፌስቡክ ማህበራዊ ገጻችን ላይ ታገኙታላችሁ። በሱ በኩል እንዲደርሳችሁ ለማድረግ እንሞክራለን እናም አነስተኛ የኢንተርኔት ኮኔክሽን በሚኖርበት ሰዓት እንደዚሁ ለማዳመጥ በቀላሉ የምትችሉበት ነው። ስለዚህም የፌስቡክ ገጻችንን ተመልከቱና ከዛ ላይ ለማድመጥ ሞክሩ። እንግዲህ በዋዜማ በኩል ሁልጊዜም ፕሮግራሞቻችን በተሻለ ሁኔታ ወደ እናንተ የሚደርሱበትን መንገድ ከማሰብና ጥረት ከማድረግ አልቦዘንም። ለምታደርጉልን ማበረታቻና ድጋፍም እጅግ በጣም የላቀ ምስጋና እናቀርባለን። እስከ ሳምንት ደና ቆዩ ነው